ስፖርት ጤና ይስጥልኝ። አድማጮች እንደምን ሰንብታችኋል? በእንግሊዝ ፕሪምየር ሊግ ቼልሲ ዘንድሮ አጀማመሩ አላማርም ትናንት በሁለተኛ ጨዋታው በማንቸስተር ሲቲ ተቀጥቶ ወደ አስራ ስድስተኛ ደረጃ አሽቆልቁሏል። ሁለቱ ማንቸስተሮች የመጀመሪያ ሳምንት ውጤታችንን ከመድገም ማናግዶም ብሏል። ማንቸስተር ሲቲ 3 ለዜሮ፣ ማንቸስተር ዩናይትድ ደግሞ አንድ ለባዶ በድጋሚ አሸንፏል። በመጀመሪያው ጨዋታ ድሌቀናው ሊቨርፑል ዛሬ ከበርንምስ ጋር ይገጥማል። በርምስን ከዚህ ቀደም ለስድስት ጊዜያት አግኝቶ ስድስቱንም ጊዜ አደባይቶታል። በጀርመን ቡንደስሊጋ የመጀመሪያ ጨዋታ ሀያሉ ባየር ሚንሽን ሃምቡርግን የግብ ጎተራ አድርጎታል። ቦሩሲያ ዶርትሙንድ በአዲስ አሰልጣኝ በግብ ተንበሽብሿል። የስፔን ሱፐር ካፕ ዋንጫ ዛሬ ማምሻውን ይከናወናል። ባርሴሎና አትሌቲኮ ቢልባውን ይበቀል ይሆን? ሌሎች ዘገባዎችንም አካተናል። አብራችሁን ቆዩ። በእንግሊዝ ፕሪሚየር ሊግ ሁለተኛ ሳምንት የእግር ኳስ ግጥሚያ ትናንት አርሰናል ክሪስታል ፓላስን ሁለት ለአንድ አሸንፎ ባለፈው ሳምንት የተሰበረ ቅስሙን ጠግኗል። አርሰናል ባለፈው ሳምንት በዌስታም ሁለት ለባዶ ነበር የተሸነፈው። በትናንቱ ጨዋታ ተደጋጋሚ ሙከራ ያደረገው አርሰናል የመጀመሪያዋን ግብ ያስቆጠረው በአስራ ስድስተኛው ደቂቃ ላይ ነበር ኦሊቨር ጂሮድ ከጀርመናዊው ሜሱት ኦይትሲል በግራ በኩል የተላከለትን ኳስ አየር ላይ እንዳለች በአክሮባት ተጠምዝዞ በግራ እግሩ በመምታት በግቡ ግራ ጠርዝ ከመረብ አሳርፏታል። ለግብ ጠባቂው ያልጠበቀው ውርጅብኝ ሆኖበታል። አርሰናል አንድ ለዜሮ ሲመራ የቆየው እስከ 27ኛው ደቂቃ ድረስ ብቻ ነበር። የክሪስታል ፓላሱ ጆኤል ዎርድ ከመሃል በኩል መሬት ለመሬት አክርሮ የመታትን ኳስ የአርሰናሉ ግብ ጠባቂ ፔተር ቼክ ከግብ ሊታደጋት አልቻለም። ኳሷ በስተቀኝ በኩል መረቡ ላይ ሰፍራለች። በሁለተኛው አጋማሽ 55ኛው ደቂቃ ላይ አሌክሲስ ሳንቼስ በግቡ ግራ ጠርዝ በኩል ያገኛትን ኳስ በድንቅ ሁኔታ በጭንቅላቱ በመቅጨት ነበር ወደ ግቡ የላካት። የክሪስታል ፓላሱ ዴሚን ዴላኒ ኳሷን አድናለሁ ሲል የዘረጋው እግሩ በገዛ መረቡ ላይ ግብ እንዲቆጠር ሰበብ ሆኖበታል። በዚህም አርሰናል ክሪስታል ፓላስን ሁለት ለአንድ ማሸነፍ ችሏል። ሁለተኛዋ ግብ የተቆጠረችው በክሪስታል ፓላስ የመከላከል ድክመት ነበር። ቸልሲ ዘንድሮ አጀማምሩ አልሰመረም። ትናንት በማንቸስተር ሲቲ 3 ለ0 ተቀጥቷል። ባለፈው ሳምንትም ከስዋንሲ ጋር ተጋጥሞ ነጥብ ለመጋራት ተገዶ ነበር። በማንቸስተር ሲቲና ቸልሲ ጨዋታ የመጀመሪያዋ ግብ የተቆጠረችው በሰላሳ አንደኛው ደቂቃ ላይ ነበር። የማንቸስተር ሲቲው ሰርጂዮ አጉሮ በአራት የቸልሲ ተጫዋቾች ተከቦም ነበር ግቧን ማስቆጠር የቻለው። በሁለተኛው አጋማሽ 79ኛው ደቂቃ ላይ ከማዕዘን የተላከችውን ኳስ የማንቸስተር ሲቲው ቪንሰንት ኮምፓኒ በጭንቅላት ገጭቶ ከመረብ አሳርፏታል። ቪንሰንት ባለፈው ሳምንት ማንቸስተር ሲቲ ዌስት ብሮሚችን በተመሳሳይ ሶስት ለባዶ ባሸነፈበት ጨዋታ የመጀመሪያዋን ግብ አስቆጥሮ ነበር። የቤልጂየም ብሔራዊ ቡድን ተሰላፊ የሆነው ይህ የ29 ዓመት ወጣት ተከላካይ ዘንድሮ ማንቸስተር ሲቲ ባደረጋቸው ሁለት ጨዋታዎች ሁለት ግቦችን ማስቆጠር ችሏል። ሶስተኛዋ ግብ በ85ኛው ደቂቃ ላይ ፈርናንዲኖ ከበስተግራ በኩል በመምታት በአግዳሚው በስተቀኝ ከመረብ ማሳረፍ ችሏል። ኳሷ ፈርናንዲኖ እግር ላይ ከማረፏ በፊት የማንቸስተር ሲቲ ተጫዋቾች የማጥቃት ሙከራ ጥረታቸው የሚደነቅ ነበር። በዚህ ጨዋታ የቸልሲው አሰልጣኝ ጆሴ ሞሪኖ የ34 ዓመቱ አምበል ጆን ቴሪን በመጀመሪያው አጋማሽ ቀይረውታል። ጆን ቴሪ ከ177 ጨዋታዎች ወዲህ ሲቀየር ለመጀመሪያ ጊዜ ነበር። ጋዜጠኞች ጆን ቴሪ ለምን ተቀየረ ብለው ላቀረቡላቸው ጥያቄ የቸልሲው አሰልጣኝ ጆሴ ሞሪኖ መልስ ሲሰጡ ቆጣ ብለው ነበር። በርካታ ጥያቄዎችን ለራፋኤል ቤኒቴዝ፣ ለአንድሬ ቪላ ቦዋሊያም፣ ለሮቤርቶ ዲማቴዮ ተጠይቆ እንደሆነ አላቅም አሉ ጆሴ ሞሪኖ። ተቆጥተው የጠቀሷቸው ሰዎች በሙሉ የቼልሲ የቀድሞ አሰልጣኞች ነበሩ። መጠየቅ የሌለባችሁ እኮ እኔን ነበር። ጆንን በእያንዳንዱ ጨዋታ ያሰለፍኩ አንብል ያደረኩት ከሌሎች አሰልጣኞች ጋር ከነበረው አስቸጋሪ ሁኔታ እንዲወጣ ያስቻልኩት እኮ እኔ ነኝ ሲሉ ለምን ከጋሪ ይልቅ ጆን ቴሪ ተቀየረ ለሚለው የጋዜጠኞች ጥያቄ መልስ ሰጥቷል ጆሴ ሞሪኖ በትናንቱ ጨዋታ የተሸነፍነው ተበልጠን አይደለም። ውጤቱም የተሳሳተ ውጤት ነው በማለት ሽንፈታቸውን እንደማይቀበሉ ተናግሯል። አያይዘውም በጨዋታ በልጠን ነበር፣ እናም ችግር ውስጥ መሆናቸውን ሲያውቁ አግዌሮን እና ራይም ስተርሊንግን ቀይሯል በማገገም ጨዋታውን ለመቆጣጠር ሞክሯል ብሏል። ሊቨርፑል ዛሬ ማምሻውን ከቦርንመስ ጋር ይገጥማል። ቦርንመስ ከሊቨርፑል ጋር ለስድስት ጊዜያት ተገናኝቶ አንድም ጊዜ ማሸነፍ አልቻለም። በዚህም መሰረት ሊቨርፑል የዛሬውን ጨዋታ አሸንፎ ነጥቡን ወደ ስድስት በማሳደግ አጋጣሚውን ይጠቀማል ተብሎ ይታሰባል። የጀርመን ቡንደስሊጋ አርብ ዕለት ኃያሉ ባየር ሚንሽን ሃምቡርግን አምስት ለባዶ ባንኮ ታኮተበት ጨዋታ ተጀምሯል። ቅዳሜ ዕለት በተደረጉ ጨዋታዎች ባየር ሌቨርኩሰን ሆፈንሃይምን ሁለት ለአንድ አሸንፏል። ከ33 ዓመታት ቆይታ በኋላ ወደ ቡንደስሊጋው ዘንድሮ የተመለሰው ዳርምሽታት ካኖቨር ሁለት እኩል ተለያይቷል። ቤርሊን አውስቡርግን እንዲሁም ኢንግሎሽታት ማይንስን አንድ ለባዶ ረትቷል። ኢንግሎሽታት ዘንድሮ ለቡንደስሊጋው አዲስ ቡድን ነው። ከታች ያደገ ቡድን በመሆኑ የመጀመሪያ ጨዋታውን አሸንፎ ሶስት ነጥብ በማግኘቱ አድናቆትን አትርፏል። ሻልከ ቬርደር ብሬመንን ሶስት ለባዶ ማሸነፍ ችሏል። የረዥም ጊዜ ስኬታማ አሰልጣኙ የርገን ክሎፕን ባለፈው የውድድር ዘመን ደካማ ውጤት ምክንያት ያጣው ቦሩሲያ ዶርትሙንድ በአዲስ አሰልጣኝ አዲስ ምዕራፍ አስመዝግቧል። አዲሱ አሰልጣኝ ቶማስ ቱሽል ቡድናቸው ቦሩሲያ ዶርትሙንድ ቦሩሲያ ሚንሽንግላድ ባህን አራት ለዜሮ እንዳልነበረ ሲያደርግ የመጀመሪያ ድላቸውን በልዩ ሁኔታ አስበዋል። ለቦሩሲያ ዶርትሙንድ የመጀመሪያዋን ግብ በአራተኛው ደቂቃ ላይ ያስቆጠረው ማርኮ ሮይስ ቡድናቸው ለቦሩሲያ ሚንሽንግላድ ባህ ትልቅ ግምት ሰጥቶ ወደ ሜዳ መግባቱን ጠቅሷል። በዚህም አለ በዚያ ከፍተኛ ብቃታችንን በማሳየት ነው ጨዋታውን መጀመር የፈለግ ነው። ግላድባህ እጅግ ጠንካራ ቡድን እንደሆነ እናውቃለን። የጨዋታ ቴክኒካቸው እጅግ በጣም ጥሩ ነው። በሁለት መስመር የሚሰሩት የአራት ተጫዋቾች አጥር በቀላሉ የሚታለፍ አይደለም። በዚያ ላይ በመልሶ ማጥቃት በሚገባ ተክነውበታል። ብዙ ኳስ መቆጣጠር የቻልን ይመስለኛል። ትክክለኛው ቅጽበት ደርሳ በፍጥነት ወጣ እያልን እስክንጫወት ድረስ በትዕግስት ነው የጠበቅ ነው። ያን በማድረጋችን በደንብ ነው የተሳካልን፣ ግብም ማስቆጠር ችለናል። በትናንትናው የቡንደስሊጋ ግጥሚያ ወልፍስቡርግ አይንትራክት ፍራንክፉርትን ሁለት ለአንድ አሸንፏል። የቦን ከተማ አጎራባቿ የኮሎኝ ከተማ ቡድን ኮሎኝ ሽቱትጋርትን ሶስት ለባዶ ድል አድርጓል። ስፔን ሱፐር ካፕ ፍጻሜ ግጥሚያ አትሌቲኮ ቢልባኦ እና ባርሴሎና ዛሬ ምሽት ይገናኛሉ። በመጀመሪያው ግጥሚያ ባርሴሎና በአትሌቲኮ ቢልባኦ የአራት ለባዶ የሽንፈት መሪር ጽዋን ተጎንጭቷል። በመጀመሪያው ጨዋታ ለአትሌቲኮ ቢልባኦ ሶስት ግቦችን ከመረብ ማሳረፍ ሄትሪክ የሠራው አሪትስ አዱሪስ የዛሬውን ጨዋታ አሸንፈን ዋንጫውን ካነሳን በእግር ኳስ የጨዋታ ዘመኔ ምርጡ ቀን ይሆናል ብሏል። ባርሴሎና በበኩሉ የዛሬውን ዋንጫ በእጁ ለማስገባት የሞት ሽረት ማድረጉ አይቀርም። ባርሴሎና ዛሬ ማታ ካሸነፈ ዘንድሮ የሰበሰባቸው ዋንጫዎቹን ወደ አምስት ከፍ ያደርጋል ማለት ነው። ባርሴሎና በሚቀጥለው ሳምንት ለስፔን ላ ሊጋ ወሳኝ ግጥሚያ ቢኖርበትም አሰልጣኝ ሉዊስ ኤንሪኬ ግን በዛሬው ጨዋታ ለማሸነፍ የግድ ወሳኝ ተጫዋቾቻቸውን ለማሰለፍ ይገደዳሉ። በዛሬው ጨዋታ የመሃል ተመላላሹ አድሪያኖ በጀርባ ችግር አይሰለፍም ተብሏል። የጣሊያን ሴሪያ የፊታችን ቅዳሜ ማምሻውን በሮማና ሄላስ ቬሮና ግጥሚያ ይጀምራል። ዘግየት ብሎም ላትሲዮና ቦሎኛ ጨዋታቸውን ያከናውናሉ። በሜዳ ቴኒስ ጨዋታ አንዲ ሙራይ ኖቫክ ጄኮቪችን 6 ለ4 ና 6 ለ3 አሸንፎታል። አንዲ ሙራይ ኖቫክ ጄኮቪችን በማሸነፉ ለ8 ጊዜያት ያጋጠመውን ተከታታይ ሽንፈት መቋጫ አበጅቶለታል። በአትሌቲክስ ሩጫ ቱርክን ወክላ የምትሮጠው ኤልቫ አቤ ለገሰ ኃይል ሰጪ መድኃኒት በመጠቀም ተጠርጥራለች። ተውልዷ ከኢትዮጵያ ሆኖ ለቱርክ የምትሮጠው ኤልቫን እንደ ጎርጎድ የውሳ አጣጠር በ207 የውሳ ሩጫ ውድድር በሺ ሜትር የብር ሜዳሊያ አግኝታ ነበር። በ207ቱ ውድድር የወርቁን ሜዳሊያ ያጠለቀችው ጥሩነች ዲባባ ናት። አድማጮች የስፖርት ጥንቅራችን በዚሁ ይጠናቀቃል። ማንተጋፍቶት ስለሽነኝ አስተያየቶቻችሁ አሁንም አይለየን። መልካም ጊዜ። ጤና ይስጥልኝ